የኦሮሚያ ብሔራዊ ክልላዊ መንግሥት ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ አቶ ሽመልስ አብዲሳን የክልሉ ምክትል ርዕሰ መስተዳድር አድርጎ ሾሟል። የመከላከያ ሚኒስትር የሆኑትን የቀድሞውን የክልሉን ፕሬዚደንት አቶ ለማ መገርሳን ይተካሉ። የዛሬው የሹመት አሰጣት ሥነ ሥርዓት የተካሄደው ብዙም ባልተለመደ ለብዙ መገናኛ ብዙሃን ዝግ ሆኖ ነው ተብሏል። በሥነ ሥርዓቱ ላይ መግለጫ እንዲሰጡን የክልሉ መንግሥት ኮሚኒኬሽን ኃላፊ አቶ አድማሱ ዳምጠውን ጋብዘናል። ሙክታር ጀማል ነው ያነጋገራቸው። የአመራር እሽግሽግ ተካሂደዋል። በዚሁም መሰረት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት የነበሩት አቶ ለማ መገርሳ በተለይም በሰኩሪቲ ወይንም በጸጥታው ዘርፍ ያለውን ክፍተት እንዲሞሉ እና የተናበበ ስራ ሰርተው በክልልም በሀገር አቀፍ ደረጃ የሚሰሩ ስራዎች ተጠናክረው እንዲቀጥሉ ወደ ፌደራል መሄዳቸውን ተከትሎ የክልሉን መንግስት የሚመራ ምክትል ፕሬዚዳንት ተሾሟል። በዚህም መሰረት ፓርቲው ያላቸውን የስራ ልምድ ያላቸውን የትምህርት ደረጃ እና ቁርጠኝነት በተለይም ደግሞ በለውጥ ሂደቱ ውስጥ መሪ ተዋናይ በመሆን ሲሳተፉ እና ሲያገለግሉ የነበሩትን አቶ ሽመልሳ ሲሰን በጫፌ እንዲሾሙ በማቅረብ ጨፌውም የእሳቸውን ሹመት ተቀብሎ እኮ ጨፌው ተጠናቋል። አቶ ሽመለስ አብዲሳ ለጨፌ ቀርበው ሹመቱ ሲጸድቅ ብቸኛ እጩ ነበሩ ወይ ሌሎች እጩዎች አሉ? በጨፌ ላይ ሹመት የሚቀርበው መሪ ድርጅቱ የራሱን እጩ ያቀርብና በእጩ ላይ ነው ምክር ቤቱ ውይይት የሚካሄዱት። በዚህ በዚሁ መሰረት ፓርቲው ካጠነቀቀ ሁሉም ከጨረሰ በኋላ ነው እጩ የሚሆነውን ሰው አንድ ሰው የሚያቀርበው ለጨፌ እና በዚሁ መሰረት እሳቸው ብቻ ለጨፌው ቀርበው ጨፌውም ውይይት ካደረገበት በኋላ አቅርባል። የክልሉ ርዕሰ መስተዳደር እጩነትን በተመለከተ በቅርብ ሰፊ ነገሮች ይወሩ ነበር ከኦዲፒ አመራሮች ከአራት እስከ አምስት የማያንሱ ሰዎች ኤኬሌ ሊሆኑ ይችላሉ ኤኬሌ ሊሆኑ ይችላሉ ተብለው በግምት ሲቀርቡ ነበር። ከዚህ አንጻር የምክር ቤቱ አባላቶችም የተለያየ ግምት ኖሯቸው የሁለቱም ወገን ሀሳብ ሊነሳ ይችላል። ምንድን ነው በአጠቃላይ የነበረው ከመጽደቁ በፊት የምክር ቤቱ አባላት ሀሳብ ዋናው የሁሉም ሰው ሀሳብ አንድና አንድ ነው። አንደኛው ለውጡ እንዴት ይቀጥላል? የተጀመሩ ለውጦች በአመራር ለውጥ ምክንያት ከተስተጓጎሉ ወደኋላ ሊመለስ ይችላል የሚል ከስጋት የተነሳ እና በተለይም ደግሞ ይሄ ለውጥ የመጣው በስንት መስዋዕትነት ስለሆነ ከማስቀጠል አኳያ እንዴት ሄድ ይሻላል የሚል ፍላጎት የተነሳ እና የተሻለ ለውጥ ለመፈለግ እንዲሁም ደግሞ የህዝብ ተወካይ በመሆናቸው የሕዝብ ጥያቄዎች ሳይንጠባጠቡ እንዲመለሱ ሰላም፣ ልማት፣ ዲሞክራሲ እንዲረጋገጥ ካላቸው ፍላጎት እና ተነሳሽነት እንዲሁም ቁርጠኝነት ሰፊ ውይይቶች ተካሂደዋል። እነዚህ ውይይቶችም መግባባት ላይ ተደርሶበት በጋራ ሆነን አመራርነት የምንሰጠው በጋራ ነው እና ይህን ኃላፊነት በጋራ ለመወጣት ዝግጁ መሆናቸውን የገለጹበት እና ውይይቶቹ የበሰሉ በስምምነት በጋራ መግባባት የተጠናቀቀ ነው። ምናልባት ከተለያዩ ሰዎች ግምት እና አመለካከቶች አንፃር እከሌ ሊሆን ይችላል እከሌ ሊሆን ይችላል የሚለው ነገር ልዩነት ሊከፍት ይችላል የሚል በስፋት የሚወሩ ነገሮች አሉ። ምናልባት ደግሞ ለዚህ ማሳያ ብለውም አሁን ድረስ እየወጡ ያሉ መረጃዎች ከዚህ ቀደም ባልተለመደ የተለያዩ ሹመቶች ሲደረጉ፣ በግልጽ በቀጥታ ስርጭት ሁላ የሚተላለፍ የነበረ ምናልባት ከክልሉ መንግሥት ሚዲያ ውጪ ሁሉም ሚዲያዎች ተከልክለው ወደ ድብቅነት ባመራ መካሄዱ አባላቶቹ መካከል የሚነሳ ቅሬታ ስለሚታይ ነው የሚል ግምቶች አሉ። እርስዎ እንደ መንግስት ቃል አቀባይ የሚረዱት ምንድን ነው? አቶ አድማ፣ የህዝብ ተወካይ የሚያነሳው ከህዝብ ጥቅም አንጻር ነው። የህዝብ ጥቅምን ከማስቀጠል አንጻር፣ ከኃላፊነት እና ከፍላጎት አንጻር ነው። ከዚህ ፍላጎት አንጻር የተለያዩ ሀሳቦች ሊነሱ ይችላሉ። ግን ምንም ለክርክር ለልዩነት የሚጋብዝ አንድም ሀሳብም የለም በጋራ መግባባት ቀጣይነትም የለውጡን ቀጣይነት እንዴት እናፋጥነው ነው፣ እንዴት መሰረት እናስይዘው የሚለው የሁሉም ስጋት ነው። ይሄ ደግሞ የሁሉም ህብረተሰብ ፍላጎት እና ኃላፊነት ስለሆነ የምክር ቤት አባላትም ከዚሁ አንጻር ነው ውይይቶች ያካሄዱት። ምንም ልዩነት የተካሄደበት ነገር የለም። አቶ አድማሱ ዳምጠው የኦሮሚያ ብሔራዊ ክልላዊ መንግስት መንግስት ኮሚኒኬሽን ቢሮ ኃላፊ በአሜሪካ ድምፅ አድማጮች ስም አመሰግኖታለሁ። ምንም አይደለም። እኔም አመሰግናለሁ። Okay. Oh,